የወጣቶች ዓለም አንድ መራጭ ለራሱና ለሀገሩ በጎ ሚና ይኖረዋል የሚለውን ፓርቲና የምርጫ እጩዎች አመዛዝኖ ከመወሰን በተጨማሪ በምርጫው ሲሳተፍ የመጀመሪያ ጊዜው ከሆነ ብዙ ጥያቄዎችም ሊኖሩት ይችላሉ። የትኛው የምርጫ ጣቢያ ነው የሚሄደው? እዚያ ስሄድ ምርጫ ጣቢያ ውስጥ ያለው የምርጫ ሂደት ምን ይመስላል? መብትና ግዴታዎቼ የትኞቹ ናቸው? እና ሌላም ሌላም ጥያቄዎች። ለዛሬ ያነጋገርናቸው ወጣቶች በመላው ኢትዮጵያ እሁድ ዕለት በተካሄደው ምርጫ ለመጀመሪያ ጊዜ የመረጡ ናቸው። በምርጫ ጣቢያው የነበረውን የምርጫ ሂደትና ተሞክሯቸውን አካፍለውናል። የ22 ዓመቱ የአዲስ አበባ ወጣት ፍስሐ እሁድ ዕለት ለመጀመሪያ ጊዜ በምርጫ ተሳትፏል። ስገባ ብዙም ሰው የለም ነበረ

በጨርቅ ነገር ከለላ አርገዋት ላይሽ ይችላል። ላቱም ቴኩርድ አይደለም መረጫ ቦታው ማለት ነው። ፍስሀ በምርጫ ጣቢያው ሲያስመርጡ የነበሩት ሰዎች የማውቃቸው የሰፈር ሰዎች ስለነበሩ ምንም ግራ አልተጋባውም ይላል። ሌላው ወጣት የሀያ ስድስት አመቱ ቻሌ ነው ከባህር ዳር። ምንም እንኳን ከአምስት አመት በፊት በምርጫ የመሳተፍ እድል ቢኖረውም ሲመርጥ ዘንድሮ የመጀመሪያው ነው። ወደ ምርጫ ጣቢያ እንዲሄድኩ ውስጥ ላይ ካርድ የሰቀኝና ካርድን ከተቀበልን በኋላ ስሜን ተመዘገብ ከዛ ፈረምኩኝ። ከዛ ቀጣይ ላይ ሂጄ ቀለም ነገር ተቀበውና አራተኛ ቦታ ላይ ስደርስ የምርጫ ወረቀት ተሰጠኝ። ከዛ በኋላ ምርጫ ወረቀት በሰጠኝ ሰዓት የመጀመሪያው ላይ ያለ የነሱ አርማ ነው ማለት ይህንን ምልክት እና እሱ ሌለኝ የፈለገው እዚሽ ጋር መጀመሪያዋ ላይ ነው ምልክት የኤክስ ምልክት እንድታረግ ምናምን ሲለኝ፣ አይ እኔ የምፈለግኩት ነው ምንበት የሚፈልገው እንጂ አንታር ለምልክት የምታሳይ ምናምን ስለው እንደገና ተደናግጦ አይን ልልህ የፈለግኩት ብሎ የፈለግከው እነዚህ ዚ እነዚህ ምልክቶች ውስጥ ከዚህኛው አንድ ከዚህኛው ሁለት መምረጥ ትችላለህ ምናም ብሎ እንደገና ሰጠኝ ና ከዛ በኋላ ወደ ምርጫ አንትኗ ገብቼ ሚፈልገው ቦታ ላይ ምልክት አድርጌ ያው ኮረጆ በጣም ሞልቶ ነበረ። ዝም ብሎ ከላይ ነው ኮረጆ ያስገባሁት እና ያለው የነበረው በመቀሌ ከተማ የመረጠው የአስራ ስምንት አመት ወጣት መሐመድ ደግሞ አስቀድሞ ስለ ምርጫ ሂደት የተገነዘበውና በተግባር የገጠመው የተለያዩ እንደነበር ገልጾልናል። በሰላም ነገር ከዛ በኋላ እዛ ጎጭ ብለህ ራሳቸው ኤክስ አድርገው ቀጥሎው ነው እንጋ አስገባ ብለው አስገባ ነው ምንም አታደርግም እዛ ጋር ራሳቸው ኤክስ አድርገው እኛ አላደረግም አንዳ አሉ መሀመድ ስለገጠመኙ በማውራት ላይ ሳለ ስልኩ ተቋርጧል። ከዚያን ጊዜ አንስቶ ደጋግመን ለመሀመድ ብንሞክርም በስልክ ልናገኘው አልቻለም። ሌላው ወጣት ከአዲስ አበባ የሀያ ሶስት አመቱ ተመስገን ነው። ፍተሻ ምናም ነበረ ቦርሳችሁ ምናመስኩም ትተባለን ከዛ በኋላ ያው እዛው እንትናለን። ግራ እንኳ የሚያጋባም አልነበረኝም። ይህን ያህል በፊቱም ለሰው ሲሰጥ የነበረውን ስላየሁት ይህን ያህል እንትን አልነበረብኝም። ግን ማለት ግራ አላጋባኝም በራሴ በኩል ማለት ነው እስኪ እንዴት ነው ትንሽ ገለጻ አሉልኝ አልኩት። ያለኝንም እንትን አልጠፋብኝም። ገባው ቲካር እኮ ያው በልብ ያስተዳድረኛል እንትን ይለኛል። ኦርዳሞ ወደፊት እንዲመጣ እንደዚህ ይሆንልኛል ብዬ ለራሴ ብቻ ባለማሰብ ለሀገር አብሶ ለሀገር ነው፣ እኔ ለራሴ አይደለም። ሀገራችን ወደ ኋላ እንድትቀስል የማልፈልግ ያሰብኩት ያሰብኩትን መርጬ ያለ ምርጫውን እንደ ጠበቅኩት አግኝቸዋለሁ። ያለን ፈቃደ የጎንደር ከተማ ነዋሪ ነው። ከዚህ ቀደም አንድ ጊዜ የመምረጥ መብት ቢያገኝም እድሉን አልተጠቀመበትም። አሁን ግን የመረጥኩት የፖለቲካ ግንዛቤ በማግኘቴ ነው ይላል። የሀያ ስምንት ዓመቱ ወጣት መጀመሪያ ፍተሻለ ተሰለፊ ያለሽ ካለች እያለሽ መታወቂያ አለ ተሰለፊ ያለሽ። ከዛ ከተሰለፍሽ በኋላ ወደ ምርጫ ሄደሽ ከእንትኑ ጋር መዝገብሽ ይታያል። መዝገብሽ ከታየ በኋላ ወደዛ ውስጥ ትገቢና መምልክት ይደረገች አቀጣጥሽ። ከዛ በኋላ ትምርጭና ወደ ምርጫ የምትመርጭ በሰሌክት የምታደርግበት አለሽ ራሱ የፖለቲካ ኢዴንቲቲሽን ማለት ነው። ለአንቺ የሚገልጸው እሱን ካረግሽ በኋላ ወደዛ ሄደሽ አስገብተሽ ነው የምትመለሽ። ስለዚህ ሂደቱ ብዙም አልከበደም። እንዴት ነበር ሂደቱ? ምን ይከብዳል? በጣም ቀላል፣ ግንዛቤውም አለኝ። ዛ መንግስት ስራም መንግስት ስራ ላይም ሰራል። ቴሌቪዥን አለኝ፣ ሬዲዮ ምገተላለሁ፣ አልከበደኝ። ሌላው ስለ መጀመሪያ የምርጫ ተሞክሮ ያካፍለን፣ ከወላይታ ሶዶ የአስራ ስምንት አመቱ ታምራት ነው። ለማንኛውም ሰው ያው ተሰልፌን የገባሁት ወደ ውስጥ ከገባው በኋላ ያው ማለት ካርድን እያዩ ፊርማይን ተቀብለው ወደ ምስጢር ድምጽ መስጫው ነው የገባሁት። የሆነ አስተባባሪ ነገር ነው መሰለኝ፣ ግን ትንሽ ያስፈራ ነበር። ያው እየገባ ምን እንደምታደርጊ ያይ ነበረ። እዛ ብቻህን ድምጽ የምሰጥበት ቦታ ይገባና ያይ ነበር። ይገባና ያይ ነበር። ያው እሱ ያይኝ ስለነበር ነው እንጂ እሱ ባይኖር ድማ ለመርጥ ያሰብኩት ሌላ ነው። ግን ተከትሎኝ በመግባት ምክንያት ያው ንቡ መርጬ ነው የወጣሁት። ታምራት ወደ ምርጫ ጣቢያው ሄደው ከእናቱ ጋር ነው የመጀመሪያው። ተሞክሮ ይህ ብቻ አልነበረም። ብቻዬን አልሄድኩም ነበር። ከእኛ ቤት ከማዘር ጋር ነበር የሄድኩት። እሷም ስትገባ እንዲያው አንጢኔል ልሙላልሽ እኔ ኤክስ ላድርግልሽ ብሎ ሳይጠይቃት ነው ኤክስ ኤክስ አድርገ ሊወጣች እሷም ብቶም እንደዚህ መጽሐፍ ለማይችሉት ምናምን ምንም አይጠይቁም። ወስዶ እነሱ ነው የሚሞሉላቸው። ምንም ነገር አይጠይቁም። እራሳቸው ወስዶ ኤክስ ኤክስ። ደግሞ ጭራሽ ማለት በጣት የምትፈርም ነበረች። ግን እሱ ወስዶ ኤክስ፣ ያው በጣት የሚፈርሙት አሻራ ነበር የሚያስቀምጡት። እሱ ግን ወስዶ ያው የኤክስ ምልክት ኤክስ ምልክት አስቀምጦላት ነው። እሷ ወስዳ ብቻ ኮረጆን ውስጥ መክፈት ብቻ ነበር የሰዋዳፊ። አንተ ይህንን እንዴት አወቅ? ከፊቱ ነበሩ ወይስ በምን አወቅ? ማዘር ነች ነገረችኝ። ከአለማያ ከተማ የሀያ ሁለት አመቱ የተመስገን ተሞክሮ ደግሞ ተገመጨ። ብዙ ነገር ሰምቼ ነበርና ብዙም አልፈራሁም። ሲሄድ ግን በጣም ደስ ብሎኝ ነበር፣ የመጀመሪያ ስለሆነ ሁለት ሺ አንድ አመት የሚመረጡ ላይ አስራ ሰባት አመቴ ነበር፣ ሁለት ሺ ሁለት ላይ እና ያን በመረጥኩኝ እያልኩኝ ስላመለጠ በአሁኑ ሲሄድ በጣም ተደንቄ ነበር። የሚመርጠውንም ፓርቲ ወዲሁ ተዘጋጅ ነበር የገባት ይሁንና፣ ተመስገን ከሚመርጠው ፓርቲ በስተቀር ለምርጫ ስለቀረቡት የክልሉ ተመራጭ እጩዎች አያውቅም ነበር። ከኛ አካባቢ የሚወዳደሩት ማን እንደሆኑ አላውቅም ነበር እና እዛ ሄጄ ነው ያወቅኳቸው ሰዎቹ ማለት ነው። ቤትም እና እዛ ውስጥ ምን አይነት ሰዎች ሲሆኑ የማውቀው ነገር የለም ሄድኩኝ። ከዛ ውስጥ እንግዲህ ፓርቲን ብቻ ስለሚደግፍ ነው እንጂ መረጥኩኝ። ስለ ሰዎቹ ማንነት አላውቅም፣ አልሰማሁም ነበር። እንዴት ሳትሰማ ቀረህ? በቂ ጊዜ አልነበረህም ስለ ምርጫ እጩዎቹ ለማወቅ? ጊዜው በእርግጥ ነበረኝና እንትን ነው ከቤት ርቄ ካምፓስ ውስጥ ትምህርት ቤት ውስጥ ነኝ አሁን ያለሁት፣ እና ትምህርት ቤት ውስጥ ስለምመርጥ ምርጫ እንትን ቅስቀሳ ከተጀመረ ጀምሮ ቤት የመልሶ ያለጡም ና እዛ ውስጥ ማን እንደሚወዳደርም የሚፈልገውን ፓርቲ ወክሎ የሚወዳደረው ሰው ማን እንደሆነ አላውቅም ነበር። አድማጮች የጥቂት ወጣት የመጀመሪያ ጊዜ መራጮች ተሞክሮን ነበር ያደመጥ ነው። ስለ ምርጫውን ለመዘገብ ወደ ኢትዮጵያ ተጉዞ የነበረው ባልደረባዬ እሸቴ በቀለ እዚህ አጠገቤ ይገኛል። እሸቴ ወደ ሆለታና አምቦ አካባቢ ተጉዘህ ነበር። በእነዚህ አካባቢዎች የወጣቶች የቅድመ ምርጫ ተሳትፎ ምን ይመስል ነበር ትላለ? መጀመሪያ ወደ ሆለታ ነበር የሄድኩት። ሆለታ በርካታ ወጣቶች የፖለቲካ ፓርቲዎቹን ሀሳብ ለማወቅ በምረጡኝ ዘመቻዎቹ ሲሳተፉ፣ ሲነጋገሩና ሲወያዩ አግኝቻለሁኝ። አናግሬያቸው ብዙ ነገሮች ነግረውኛል እንግዲህ ከሌላው ማህበረሰብ በተለየ ወጣቶቹ ጋር የመነጋገር ስለ ችግሮቻቸው ስለ ፖለቲካ ፓርቲዎቹ የመወያየት ባህል ተመልክቻለሁ። ወይም ከዛ በኋላ አምቦ ነበር የሄድኩት አምቦ እዛም እንደዚሁ ሆለታ ያገኘሁት አይነት ተሞክሮ ነበር ያየሁት። አምቦ ዩኒቨርሲቲም እንደዚሁ ነው የሆነው። እዛም ለመምረጥ ዝግጁ የሆኑ እንደዚሁም ደግሞ አይ በዚህ ምርጫ መሳተፋችን ምላሽ ሊሰጠን አይችልም፣ ለችግሮቻችን ምላሽ ሊሰጥ አይችልም የሚል አቋም ያላቸው ግን ደግሞ ስለ ፖለቲካ ለመወያየት ስለ ምርጫ ለማውራት ፈቃ ፈቃደኛ የሆኑ ወጣቶችን ተመልክቻለሁ። ወልደት፣ እስቲ አሁን ደግሞ ለመጀመሪያ ጊዜ ስለመረጡት ወጣቶች ልጠይቅህና በምርጫው ቀን ያገኘቸው ወጣቶች ነበሩ። አው እሁድ ለት በአዲስ አበባ በቂርቆስ ክፍለ ከተማ አዲስ ከተማ ክፍለ ከተማ እና ሰሜን ማዘጋጃ አካባቢ በሚገኙ የምርጫ ጣቢያዎች ተዘዋውሬ ተመልክቻለሁኝ። በርካታ ሰዎች አነጋግሬ ያለሁኝ። እዛ ከገጠሙኝ ነገሮች አንደኛው አዲስ ከተማ ክፍለ ከተማ በተለምዶ አብነት የሚባሉ አካባቢ አንዲት ወጣት ከገጠር ነው የመጣሁት ነው ያለችኝ። ድምጽ ለመስጠት ገብታ አስፈላጊውን ቅድመ ሁኔታ አሟላች። እንግዲህ የምርጫ ካርዷን አሳየች። ስሟ በመዝገቡ ላይ መኖሩ ተረጋገጠ። አስፈላጊ ማብራሪያ ተሰጣት። ወደ ሚስጥር ድምጽ መስጫ ቦታው ሄደች። የመረጠችበትን ወረቀት በዛው ጥላው ነው የመጣችሁ። ምን መደረግ እንዳለበት አታውቅም ማለት ነው ይችልች። ከዛ በኋላ ከሚስጥር የድምጽ መስጫ ቦታው ስትወጣ የምርጫ ታዛቢዎች፣ የምርጫ አስፈጻሚዎች አሉ የታለው ወረቀቱ ብለው ጠየቋት። ደነገጠች። ከዛ በኋላ እዛ አስቀምጥኩት አለቻቸው። አራይ ጃምጭ ምናም ብሎ ጭሁባት ሄዳ እንደገና ምታ እየሳቀች አጣጥፋ የድምፅ መስጫ ሳጥን ውስጥ ከታ ስትወጣ እናገርኳት፣ ምን ነው አልኳት። አንደኛው ነገር ስትመርጥ የመጀመሪያዋ ነው። ሁለተኛው ነገር የተሰጣት ማብራሪያ በቂ ሆኖ አላገኘችውም፣ ግልጽ አልሆነላትም። በዚህ ምክንያት የድምፅ መስጫ ወረቀቱን የሚስጥር ድምፅ መስጫ ክፍል ውስጥ ጥለው እንደመጣች ነግራኛለች። እንግዲህ በአጠቃላይ በተዘዋወርኩባቸው የአዲስ አበባ ቦታዎች የምርጫ ጣቢያዎች ወጣቶች ድምፅ ሲሰጡ ተመልክቻለሁኝ። ለመጀመሪያ ጊዜ ወደ ምርጫ ጣቢያ የሚመጡ መራጮች የመደናገር ነገር አይቻለሁኝ። አንድ ልጅ አሁን ምርጫ አላቅም እና እንዴት ነው የመመርጠው ብሎ ጓደኛውን ነው የሚጠይቀው። የምርጫ አስፈጻሚዎቹን አይደለም፣ ወይም ደግሞ የምርጫ ታዛቢዎቹን አይደለም የሚጠይቀው ጓደኛውን ነው። እና ስለሚያደርጉትም ነገር ይሄ እርግጠኛ ያለመሆን ቸልተኝነት አይነት ነገር ተመልክቻለሁ። አንዳንድ ቦታ ግን ከምርጫ ጣቢያ ውጭ ያናገርኳቸው ወጣቶች አሉ ስለ ኢትዮጵያ ፖለቲካ ጠንቅቀው የሚያውቁ፣ የሚነጋገሩ፣ የሚወያዩ ከዛ በተጨማሪ አንዳንድ የታዘብኳቸው ነገሮች የፖለቲካ ፓርቲዎቹን ያውቋቸዋል። ነገር ግን እነሱ በሚኖሩበት እና ድምፅ በሚሰጡበት አካባቢ ለተወካዮች ምክር ቤት ያንን ፓርቲ የሚወዳደረውን እጩ ያለማወቅ ነገር ተመልክቻለሁኝ ምናልባትም የሚያተኩሩት በዋና በፖለቲካ ፓርቲዎቹ የሀሳብ ልዩነቶች፣ ክርክሮች ላይ ይሆንና ከዛ በኋላ ያ ፓርቲ እኔ አካባቢ የሚወክለው ማን ነው፣ እኔን የሚወክለኝ ሰው ማን ነው የሚለውን ነገር ብዙም ትኩረት ያለመስጠት ነገር አይቻለሁኝ። አመሰግናለሁ ውሸቴ። እንግዲህ አድማጮች፣ በዛሬው የወጣቶች ዝግጅት የጥቂት ኢትዮጵያውያን የመጀመሪያ ጊዜ የምርጫ ተሞክሮን ነበር ያካፈል ናችሁ እንዲሁም በኢትዮጵያ እየተዘዋወረ የዘገበው ውሸቴ በቀለን አስተያየት ነበር የተከታተላችሁት። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።